ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ እያደገች ያለች ሀገር ስለሆነች ለረዥም ጊዜ ጥቂት ሰዎችን ወንበር ላይ ማቆየት አትችልም የሚል ሀሳብ ስላለ ትምህርት እንዲሆን ኢህአዴግ እንደ ድርጅት የወሰነው ቢሆንም በኢትዮጵያ ህገ መንግስት ያልገባ ስለሆነ

ከጥቂት ጊዜ በኋላ የምናስገባው ማንም የኢትዮጵያ መሪ ከአሁን በኋላ ከሁለት ተርም በላይ ኢትዮጵያን ማገልገል የማይችል በመሆኑ በህገ መንግስት ጭምር። ጠቅላይ ሚኒስትር አብይ አህመድ ዛሬ ሀዋሳ ከተማ ተገኝተው ከነዋሪዎቿ ጋር በተወያዩበት ወቅት ካደረጉት ንግግር የተቀነጨበ ነው። በዜናው ዘገባ ይዘናል። ሰብዓዊ መብት፣ የአካባቢ ጉዳይ የአንድ ወቅት ጉዳይ አይደለም።

በዚህ በኩል በአዲስ አበባ እና ከአዲስ አበባ ውጭ ባደረጉት ጉብኝት በህብረተሰቡ ዘንድ አዲስ የመነቃቃት አዲስ ተስፋ ስሜት የመሰነቅ ገጽታ እንዳለ አዝማሚያ እንዳለ መታዘባቸውንም ኮሚሽነሩ ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለሙ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይዘነዋል።

ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ ሚያዝያ 18 2010 ዓ ም ምሽት አስተናጋጆቻችሁ ሰለሞን ክፍሌና አዳኒት ፍስሐየንን። የፕሮግራሙ መሪ ብርሃን ኃይሉ ናት። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የዕለቱ ዜናዎች ይቀድማሉ። መልካም ምሽት።

የኢትዮጵያ መሪዎች የስልጣን ጊዜ ከሁለት የምርጫ ዘመን እንዳይበልጥ ሕገ መንግስታዊ ገደብ እንደሚጣል ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህንን ያስታወቁት በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ዋና ከተማ ሐዋሳ ተገኝተው ከነዋሪዎቿ ጋር በተወያዩበት ወቅት ነው። እስክንድር ፍሬው ዝርዝራለሁ ሰሮ ጡማ ተያንኩም

በተለያዩ የአገሪቱ አካባቢዎች የሚያደርጉትን ጉብኝትና ህዝባዊ ውይይት የቀጠሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ደግሞ ሀዋሳ ገብተዋል። በዚህችው የደቡብ ብሔር ብሔረሰቦችና ህዝቦች ክልል መዲና ደማቅ አቀባበል የተደረገላቸው ጠቅላይ ሚኒስትሩ በሀዋሳ ዓለም አቀፍ ስታዲየም ንግግር አድርገዋል። በከተማዋ ሚሊኒየም አዳራሽ ደግሞ ከክልሉ የተለያዩ አካባቢዎች ከመጡ የህብረተሰብ ተወካዮች ጋር ተወያይተዋል።

የኢትዮጵያ መሪዎች የስልጣን ዘመን ህገ መንግስቱን በማሻሻል ጭምር እንደሚገደብ የገለጹት በዚሁ ውይይት ወቅት ነው። ኢትዮጵያ እያደገች ያለች ሀገር ስለሆነች ሁል ጊዜ ለረዥም ጊዜ ጥቂት ሰዎችን ወንበር ላይ ማቆየት አትችልም የሚል ሀሳብ ስላለ ትምህርት እንዲሆን ኢህአዴግ እንደ ድርጅት የወሰነው ቢሆንም በኢትዮጵያ ህገ መንግስት ያልገባ ስለሆነ

ከጥቂት ጊዜ በኋላ የምናስገባው ማንም የኢትዮጵያ መሪ ካሁን በኋላ ከሁለት ተርም በላይ ኢትዮጵያ ማገልገል የማይችል በመሆኑን በህገ መንግስት ጭምር በህገ መንግስት ጭምር ማሰሪያ የሚደረግለት የእድሜ ልክ ስልጣን ታሪክ ኢትዮጵያ ውስጥ ያበቃ መሆኑን አሁን ላለ ነው

ለሚመጡት ለማስተማር ጭምር መሆኑን ግንዛቤ ቢወሰድ ጥሩ ነው ለማለት ነው። ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሊቀመንበሩን ብሎም የአገሪቱን መሪ የስልጣን ዘመን ለመገደብ ከተስማማ ጥቂት ዓመታት ተቆጥረዋል። ውሳኔው ህገ መንግስታዊ እንደሚሆን ሲገለጽ ግን ለመጀመሪያ ጊዜ ነው። ጠቅላይ ሚኒስትሩ በዚሁ የሐዋሳ ከተማ ውይይት ከህብረተሰቡ ተወካዮች ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

መቀለ ከተማ ላይ በተለያዩ ቀበሌዎች ቡና ቡናና ሻይ በመሸጥ የሚተዳደሩ ብዙ ሴቶች አሉ። በተለይም በዚሁ የሚታወቀው ቀበሌ 16 ነው። ሻይና ቡና በመሸጥ ከሚተዳደሩት ሴቶች መካከል ኢትዮጵያ ውስጥ ካሉት የተለያዩ ዩኒቨርሲቲዎች ትምህርታቸውን አጠናቀው የመጀመሪያና ሁለተኛ ዲግሪ ያላቸው የተማሩ ሴቶችና ከአረብ ሀገሮች የተመለሱ ሴቶች እንደሚገኙባቸው መቀለ ያለው ዘጋቢያችን አለም ፍስሐ በላከልን ዘገባ ጠቅሷል።

የመቀለ አስተዳደር ምክትል ከንቲባ ዳሉ ሻይ ሻጮች ሻይ ሸጣችሁ በሚል ማገድና መቅጣት ጀምረዋል። ይህን መሰረት በማድረግም በርካታ በዚሁ ስራ የተሰማሩ ሴቶች ከመቀለ ምክትል ከንቲባ አቶ ብርሃነ ገብረየሱስ ጋር ተነጋግረዋል። ከእነሱም አንዷ ከአዲስ አበባ ዩኒቨርሲቲ በስነ ጽሁፍ ትምህርት ተመርቃ የመጀመሪያ ዲግሪ ያላት ወጣት ነች።

ቡና አፍልታ መሸጥ ከጀመረች ሁለተኛ አመቷን እንደያዘች ገልጻለች። ከቤት ውጭ ወንበር አውጥታችሁ ቡናና ሻይ ሸጣችኋል በሚል በሚደነገግባቸው ቅጣት 2500 ብር መሆኑን ገልጻለች። ምክትል ከንቲባው ታዲያ ይህ ጊዜያዊ መፍትሄ ነው እንዳሏቸው ወጣቷ ገልጻ ጊዜያዊ ሲባል ግን እስከምን ጊዜ እንደሆነ እንዳልገባት ተናግራለች።

አሁን የተዘጉት ቡና ቤቶች ተከፍተዋል ብላለች ወጣቷ የቡና ነጋዴ። ያነጋገራት የመቀለ ዘጋቢያችን አለም ፍስሐ ነው። ታንዛኒያ ሊደረግ የሚችል ሰፊ ተቃውሞ ለማስቆም እየጣረች ነው። ፕሬዚደንት ጆን ማጉፉሊ ከሦስት ዓመታት በፊት ስልጣን ከጨበጡ ወዲህ የሚታየውን የፖለቲካና የፕሬስ ነጻነት ገደብን በመቃወም በማኅበራዊ ሚዲያ እንዳይካሄድ እንደሚካሄድ የሚያሰጋውን

ተቃውሞ ለማስወገድ ነው ጥረት እየተደረገ ያለው። ታንዛኒያ በአህጉሪቱ ሰላማዊ ከሚባሉት ሀገሮች አንዷ ስትሆን በምስራቅ አፍሪካዊቱ ሀገር ተቃውሞ እንዳይካሄድ ባለሥልጣኖች አስጠንቅቀዋል። በሀገሪቱ ባሉት የውጭ አገራት ኤምባሲዎችም ተቃውሞ ለማካሄድ ታቅዷል። ትላንት ማለዳ ጥቂት ሰዎች ተቃውሞ ማካሄዳቸው ታውቋል። ደቡብ ሱዳን ውስጥ አስር የረድኤት ሰራተኞች የተባበሩት መንግስታት ድርጅት ግልጽ ባልሆነ ሁኔታ ባለው የገቡበት አልታወቀም።

የደቡብ ሱዳን የሰብአዊ ረዴት አስተባባሪ አሌን ኖዴው የሰራተኞቹ ካሚዮን የይ ከተባለው የማዕከላዊ ኢኳቶሪያል ክልል ወደ ቶሬ ያመራ በነበረበት ወቅት የገቡበት እንዳልታወቀ ገልጸዋል። የረዴት ሰራተኞቹ መሰወር እጅግ አሳስቦናል፣ በአስቸኳይ ስለ ደህንነታቸው መረጃ ለማግኘት እየጣርን ነው ሲሉም ተናግረዋል። ከጥቂት ቀናት በፊት ደግሞ የታጠቁ ሰዎች ሌሎች የረዴት ሰራተኞችን

አግተው ነበረ። ካለፉት ስድስት ወራት ወዲህ የርድኤት ሰራተኞች ሲጠለፉ ለሶስተኛ ጊዜ መሆኑን ናዶው ገልጸዋል። ከአምስት ዓመታት በፊት በደቡብ ሱዳን የእርስ በርስ ጦርነት ከተጀመረበት ጊዜ አንስቶ አንድ መቶ የሚሆኑ የርድኤት ሰራተኞች ተገድለዋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው።

የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ እስካሁን ባለው ጊዜ ውስጥ ከሦስት ዓመታት በፊት ከኢራን ጋር ከተደረገው የኑክሌር ስምምነት ለመውጣት የተወሰደ ውሳኔ የለም ብለዋል። ይሁንና ስምምነቱን ለማሻሻል የሚቻልበት መንገድ ካለ ለማየት ዋሽንግተን ከአውሮፓ አጋሮቿ ጋር እየሰራች ነው ብለዋል። በስምምነቱ ሊያቆየን የሚችል ካለ ይስተካከላ አይስተካከል ወይም ደግሞ ፕሬዚደንቱ

ከስምምነት ለመውጣት የወሰኑ እንደሆነ ገና አልታወቀም ሲሉ ማቲስ ዛሬ በሕግ መወሰኛው ምክር ቤት የወታደራዊ አገልግሎት ኮሚቴ ፊት ቀርበው ተናግረዋል። ዩናይትድ ስቴትስ የኒኩሌር ስምምነቱን ጉድለት ያለበት የመሳሪያ ቁጥጥር ውል አድርጋ ነው የምታየው ብለዋል። ጂም ማቲስ የዩናይትድ ስቴትስ ጉብኝታቸውን ያጠናቀቁት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ትላንት ሲናገሩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አገራቸውን ከኑክሌሩ ስምምነት ያስወጣሉ የሚል

እምነት እንዳላቸው መጠቆማቸው ይታወቃል። እጅግ የተከፋፈለው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የሲአይኤ ማለት የማዕከላዊ ስለላ አገልግሎት ስራ አስኪያጅ ማይክ ፖምፔዮ የውጭ ጉዳይ ሚኒስትር እንዲሆኑ ፕሬዚደንት ትራምፕ አቅርበዋቸው 57 በ42 ድምፅ ጸድቋል። ሁለቱ ሪፑብሊካውያን ደግፈዋል። ሁሉም ሪፑብሊካውያን ደግፈዋል። ስድስት ዲሞክራቶችና አንድ ነጻ የምክር ቤት አባል ተቃውመውታል።

ፖምፖዮ ባለፈው ወር ፕሬዚደንት ትራምፕ ከስራ ያባረሯቸውን ሬክስ ቲለርሰንን ይተካሉ። በመጨረሻም የደቡብና የሰሜን ኮሪያ መሪዎች ነገ አርብ ለሚያደርጉት ታሪካዊ የሦስተኛ ዙር ጉባኤ ዝግጅቱ እየተጠናቀቀ ነው። የሰሜን ኮሪያው መሪ ኪም ዦንግ ኡን ማለዳ ላይ ፖም ሙንጆም በተባለው መንደር ላይ ያለውን ሁለቱን ሀገሮች የሚለየውን ወታደራዊ የድንበር መስመር ያልፋሉ

ለአውሮፓ ዘመና አጣጠር በ953 ዓ የኮሪያው ጦርነት የተኩስ ማቆም ስምምነት የተደረገበት ታሪካዊ ቦታ ነው። የደቡብ ኮሪያው መሪ ዣን ዣንኢን ወታደራዊ ክምችት በተጠናከረበት ከተኩስ ነፃ በሆነው የደቡብ ኮሪያ ቀጠና ላይ ሆነው የሰሜን ኮሪያውን መሪ ይቀበላሉ። የሁለቱ ኮሪያዎች መሪዎች ተገናኝተው ሲነጋገሩ የነገው ሦስተኛው ቢሆንም ልዩ የሚያደርገው ግን የሰሜን ኮሪያው መሪ

የደቡብ ኮሪያን ምድር ሲረግጡ ለመጀመሪያ ጊዜ መሆኑ ነው ተብሏል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ በእኔ እይታ

ስኬቱን የምንለካው በኋላ ጣና ሐይቅ ላይ ሄደን እዚህ የወሰድነውን እውቀት ስንተገብረው ዋናው ነገር እሱ ነው። ነገር ግን አሁን አይናችን ላይ ያለውን ጨለማ ከፍቶልናል። የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለ ናቸው። የእንቦጭ አረምን ለማጥፋት በተያዘ ጥረት ላይ አነጋግረናቸዋል። ዝርዝሩ ወደ ኋላ ይቀርባል። አሁን ወደ ዕለቱ አብይር ስናልፋለን።

በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራድ አልሁሴን በኢትዮጵያ አዲስ የዲሞክራሲ ምዕራፍ እንደተከፈተ መታዘባቸውንና የተቀሰቀሰውን የለውጥ ፍላጎት ለማርካት ለመንግስቱ ታላቅ ፈተና እንደሚሆን ለጠቅላይ ሚኒስትር አብይ አህመድ መናገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። ኮሚሽነሩ በጉብኝታቸው ማብቂያ ባሰራጩት መግለጫ ይህንኑ የህዝብ ተስፋና ስጋት አስተጋብተዋል።

በአስቸኳይ ሊወሰዱ ይገባል ያሏቸውን እርምጃዎችም ጠቁመዋል። መለስካቸውማ ዝርዝሩን ከአዲስ አበባ ልኮልናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ዛሬ በሰጡት ጋዜጣዊ መግለጫ ትኩረታቸው ሰሞኑን በኢትዮጵያ የሥራ ጉብኝት ባደረጉት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራአድ አልሁሴን ላይ ነበረ። በአቶ መለስ አገላለጽ የኮሚሽነሩ ጉብኝት የተሳካ ነበረ።

ዛይድ አል ሁሴን ጠቅላይ ሚኒስትሩን ጨምሮ ጥቂት የማይባሉ የመንግስቱን ባለሥልጣኖች አነጋግረዋል። በተለይ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ንግግር አንስተዋቸዋል ያሏቸውን ቁም ነገሮችን ለጋዜጠኞች አካፍለዋል። ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር ባደረጉት ውይይት ኢትዮጵያ ውስጥ አዲስ የዲሞክራሲ ምዕራፍ መጀመሩን ለመታዘብ ችያለው ብለዋል። የዲሞክራሲን ስርዓት ለመገንባት ረዥም ርቀት

መሄድ ያስፈልጋል። የሰብአዊ መብት፣ የአካባቢ ጉዳይ የአንድ ወቅት ጉዳይ አይደለም። በዚህ በኩል በአዲስ አበባና ከአዲስ አበባ ውጭ ባደረጉት ጉብኝት በህብረተሰቡ ዘንድ አዲስ የመነቃቃት አዲስ ተስፋ ስሜት የመሰነቅ ገጽታ እንዳለ አዝማሚያ እንዳለ መታዘባቸውንም ኮሚሽነሩ ገልጸዋል። ኮሚሽነሩ በጽሁፍ ያሰራጩት ጋዜጣዊ መግለጫ ወይም የመገናኛ ብዙሀን መግለጫም ተመሳሳይ ነው። ዘይድ አልሁሴን

የኢትዮጵያ መንግሥት ለሁለተኛ ጊዜ ስላደረገላቸው ግብዣ አመስግነዋል። ይህ በብዙ መንግሥታት የማይሰጥ ዕድል እንደሆነም አመልክተዋል። አለፍ ብለውም በኦሮሚያ ክልልና በአዲስ አበባ ያደረጓቸውን ውይይቶች አስታወሱ። ያነጋገሯቸው ሰዎች አዲሱ ጠቅላይ ሚኒስትር አብይ አህመድ ያደረጓቸው ንግግሮች ትልቅ ተስፋ እንዳሳደረባቸው እና መንግሥታቸውም ይህን በተግባር ይፈጽማል ብለው እንደሚጠብቁ ኮሚሽነሩ አስታውቀዋል።

ኮሚሽነሩ በመግለጫቸው በግልጽ እንዳሰፈሩት ይህ ለውጥ በሕዝቡ ልብ የፈጠረው የወደፊት ብሩህ ጊዜንና ተስፋን ብቻ አይደለም፣ ስጋትንም ጭምር ያረገዘ ነው። ስለሆነም ይላሉ አልሁሴን በሕዝቡ ዘንድ ሊታረሙ ይገባቸዋል የሚባሉ ከፍተኛ የሰብአዊ መብቶች ጥሰት ተጠያቂ የሆኑ ሰዎች ጉዳይ የሚያመረቅዝ ቁስል መሆን የለበትም፣ ተጨባጭ እርምጃ መወሰድ አለበት ብለዋል። አቶ መለስ ዓለም ይህንን ሐሳብ በዚህ መንገድ ገልጸውታል።

ከዚህ አንጻር እንደ አንድ ትልቅ ተግዳሮት ሊሆን የሚችለው በሕዝቡ ውስጥ ያለውን የመለወጥ ከፍተኛ ፍላጎት ለማሟላት መንግስት ግለቱን ጠብቆ መንቀሳቀስ እንዳለበት፣ አሁን የተጀመሩ ነገሮች ተጠናክረው መቀጠል እንዳለባቸው ያለበትን ከባድ ኃላፊነት ለመወጣት በሚያደርገው እንቅስቃሴ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር የቴክኒክም ለተቋሞችም የአቅም ግንባታ ድጋፍ ለማድረግ ፍላጎት እንዳለው ገልጸዋል።

ኮሚሽነር አልሁሴይን በዚህ የሥራ ጉብኝታቸው ከተለያዩ የህብረተሰቡ አካላትና አባላት ጋር ያደረጉትን ውይይት በመግለጫቸው ላይ ዘርዝረዋል። ከእነዚህም መካከል በቢሾፍቱ ከተማ ከመንግሥት ባለሥልጣናት ጋር ሆነው አባገዳዮች ያደረባቸውን ቅሬታ አላንዳች ፍርሃት ሲገልጹላቸው ታላቅ አድንቆት እንደተሰማቸው አልሸሸጉም።

አባገዳዎቹ ባለፉት ጥቂት ዓመታት ሲካሄዱ በነበሩ የተቃውሞ ሰልፎች በመንግሥት የጸጥታ ኃይሎች በተወሰደው ያልተመጣጠነ የኃይል እርምጃ በጠፋው የሰው ሕይወት በእጅጉ እንዳዘኑ፣ ይህም ተጣርቶ ተጠያቂዎቹ ለሕግ እንዲቀርቡ እንደሚፈልጉም ኮሚሽነሩ አስታውሰዋል። እነዚህና ሌሎች ያነጋገሯቸው ሁሉ የአዲሱ ጠቅላይ ሚኒስትር ርዕይ ተጨባጭ እንዲሆን አብረው እንደሚሰሩም እንደ ገለጹላቸው አስታውቀዋል።

ኮሚሽነሩ አክለውም ጽሕፈት ቤታቸው ከኢትዮጵያ የሰብአዊ መብት ኮሚሽን ጋር አብሮ ሲሰራ መቆየቱንም በመግለጫቸው አስታውሰዋል። በኮሚሽነሩ ቃል ይህ የኢትዮጵያ ሰብአዊ መብቶች ኮሚሽን ሙሉ በሙሉ ነጻ ይሆን ዘንድ ትልቅ ጥረት መደረግ እንዳለበት እናምናለን ሲሉ ነጻ አለመሆኑን ጠቁመዋል። ኮሚሽነር አል ሁሴን ከውጭ ጉዳይ ሚኒስቴር ሚኒስትሩ ከዶክተር ወርቅነህ ገበየሁ ጋር

የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የምስራቅና የደቡብ አፍሪካ ሀገሮች ጽፈት ቤት በአዲስ አበባ እንዲከፈትም የመግባቢያ ስምምነት መፈረማቸውን አቶ መለስ አለም ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የምስራቅ አፍሪካ እና የአፍሪካ ሀገሮች ጽፈት ቤት በአዲስ አበባ እንዲከፈት የመግባቢያ ስምምነት ተፈራርመናል። ይህ የመግባቢያ ስምምነት ከኢትዮጵያ አንጻር የቴክኒክ ድጋፎችን በመስጠት ላይ

የሚያተኩር ይሆናል። 17 ሀገሮችን መሸፈን የሚችል በመሆኑ መዲናችን የተለያዩ የዓለም አቀፍ ድርጅቶች መቀመጫነቷን በድጋሚ ያረጋገጠ ውሳኔ ነው ብሎ ማለት ይቻላል። አቶ መለስ ዓለም የሰጡትን መግለጫ ተከትሎ የተለያዩ ጥያቄዎች ከጋዜጠኞች ተነስተውላቸው ነበረ። አንዱ ጥያቄ የዩኤስ አሜሪካ የውጭ ጉዳይ ሚኒስቴር

በየአመቱ የሚያወጣውን የየአገሮች የሰብአዊ መብቶች አያያዝ ዘገባ የተመለከተ ነበረ። በተለይም በኢትዮጵያ ላይ ዘገባው ከበድ ያለ ነቀፋ የያዘ መሆኑን በማስታወስ የኢትዮጵያን መንግሥት አቋም የጠየቀ ነበረ። አቶ መለስ መልስ ሰጥተዋል። 2018 ነው ያለ ነው። አሁን ሪፖርቱ ስለ 2017 ነው። ከአንድ ዓመት በፊት ስለነበረ ወቅታዊ ሁኔታ ነው። አምናና ዘንድሮ ብዙ የተለወጡ ነገሮች አሉ።

በእኛ በኩል ጠቃሚ የሚሆነው ወደፊት ማየት ወደፊት ማሰብ፣ ቀደም ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር እንዳሉት ኢትዮጵያ ውስጥ የሰብአዊ መብት እንዲከበር፣ ዲሞክራሲ ስርዓቱ እንዲጎለበት፣ ፖለቲካ ምህዳሩ እንዲሰፋ እንደ መንግስትም እንደ ህዝብም አዲስ የተጀመረ ጥረት አለ። ጠቃሚው ነገር እሱ ነው። ወደፊት እናተኩራለን። በሁለቱ ሀገሮች መካከል ያለ ዘርፈ ብዙ ግንኙነት እንዲጠናከር በጋራ እንሰራለን።

ቃል አቀባዩ ለሌሎች ጥያቄዎችም ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በእስር ላይ የሚገኙት ትውልድ ኢትዮጵያ ስዊድን ዜግነት ያላቸው የልብ ሐኪምና የአዲስ የልብ ህክምና ማዕከል ባለቤት ዶክተር ፍቅሩ ማሩ አሁንስ ፍት አገኘ ይሆን ሲሉ

ለጠቅላይ ሚኒስትር ዶክተር አብይ አህመድ ደብዳቤ ጻፎ ጽዮን ግርማ የደብዳቤውን ይዘት በተመለከተ ቤተሰባቸውን አነጋግራ ተከታዩን ትዘግባለች። ቀጥሎ ይቀርባል። ዶክተር ፍቅሮ ማሩ የልብ ቀዶ ህክምና ስፔሻሊስት ናቸው። ከ11 ዓመት በፊት አዲስ የልብ ህክምና የተሰኘ ሆስፒታል ቦሌ ከጉምሩክ ፊት ለፊት ባለ ህንፃ ላይ

ከፍተዋል። በዚህ ሆስፒታል ኢትዮጵያ ውስጥ ቀድሞ የማይሰራ ወይም ህሙማን ወደ ውጭ ለመሄድ የሚገደዱባቸውን የልብ ቀዶ ህክምና አገልግሎቶች ሲሰጡ ቆይተዋል። ዶክተር ፍቅሩ በዚህ ሆስፒታል ወደ ስድስት ዓመታት አገልግሎት ከሰጡ በኋላ የዛሬ አምስት ዓመት በሙስና ከተጠረጠሩት የገቢዎችና ጉምሩክ ባለስልጣናት ጋራ የሙስና ክስ ተመሰረተባቸው።

ክሱ 32 አይነት የህክምና እቃዎችን በህገወጥ መንገድ ወደ ሀገር ውስጥ አስገብተዋል የሚል ነበር። ዶክተር ፍቅሩ ማሩ በተመሰረተባቸው ክስ ጥፋተኛ አለመሆናቸውን ለፍርድ ቤት በሰጡት የእምነት ክህደት ቃል ተናግረው ሲከራከሩ ቆይተዋል። በፍርድ ቤት የነበረው ክርክር አጠቃላይ ይዘት ገቡ የተባሉትን እቃዎች በተመለከተ አስተዳደራዊ ውሳኔ ተሰጥቶበት ከመታሰራቸው ከሁለት ዓመት በፊት

የተዘጋ መሆኑን ዶክተር ፍቅሩ ወደ ኢትዮጵያ ሊያስገቧቸው ሞክረዋል የተባሉት ቁሳቁስ አሮጌና ራሳቸው ከስዊድን ሆስፒታሎች በእርዳታ ያሰባሰቧቸው ዋጋቸው ርካሽ የሆነ ክፍት የልብ ቀዶ ሕክምና በሚሰራበት ጊዜ ድጋፍ ሰጪ የሆኑ ብልቃጦች ወይም ቲዩቦች መሆናቸውን አስረድተው ተሟግተዋል።

አቶ አስቻለው አለማየው የተባሉ የቤተሰብ አባል የዶክተር ፍቅሩ የዚህ ክስና ክርክር ጉዳይ ያበቃለት ነበር ይላሉ። ሱታሞ ህግ በበበበት ጊዜ መከታተል ስለማይችል የሚከታተል እንደማይችል አሳውቆ የተኛበት ሆስፒታል ድረስ ሄደው የስር ፍርድ ቤት ብያኔ የሰጡበት ነበረ።

አራት አመት ከስምንት ወር። ከዛን በኋላም እሱ ከህመሙ ካገገመ በኋላ ይግባኝ ጠየቀ። ይግባኝ ጠይቆ ያው ሰበር ሰሚ ችሎት ነፃ ተባለ። ከዛን በኋላ ደግሞ አሁን በጣም በቅርብ ጊዜ ውስጥ የኛል ጊዜ ታስሮ እንዴት ነፃ ይወጣል በሚለን ይመስላል ይመስለናለኛ እንደገና የስር ቤት እንዲጠና ይግባኝ አድርገዋል። ግን ዞሮ ዞሮ እሱም ጊዜው በጣም ብዙ አራት አመት ከስምንት ወር ነው ያረዱበት።

ዶክተር ፍቅሩ የታሰሩት ለአምስት ዓመታት በመሆኑ በነጻ መሰናበታቸው በይግባኝ መቀየሩ እንኳን

በእስር ሊያቆያቸው አይገባም ነበር። ይህኔ ከእስር መለቀቅ ነበረባቸው ይላሉ። ነገር ግን ዶክተር ፍቅሩ እዛው እስር ቤት እያሉ ቂሊንጦ ማረሚያ ቤትን አቃጥለዋል በሚል ከሌሎች 38 ተከሳሾች ጋር ክስ ቀርቦባቸዋል ይላሉ አቶ አስቻለው። ዶክተር ፍቅሩ ማሩ ይህ ክስ ሲቀርብባቸው በወቅቱ በከፍተኛ የሳንባ ሕመም ታመው በጥቁር አንበሳ ሆስፒታል ራሳቸውን ማወቅ በማይችሉበት ሁኔታ ተኝተው ነበርም ይላሉ።

አሁንስ ፍትህ አገኝ ይሆን በሚል ለጠቅላይ ሚኒስትር ዶክተር አብይ አህመድ የጻፉት እና ለስዊድን ኤምባሲ፣ ለፍትህ ሚኒስቴር፣ ለፌዴራል ጠቅላይ ዐቃቤ ህግና ለኢትዮጵያ ሰብአዊ መብት ኮሚሽን በግልባጭ የተላከው ደብዳቤም እስር ቤት ከገቡ በኋላ ስለተከሰሱበት ጉዳይ በስፋት ይዳስሳል። በደብዳቤው ላይ ከብዙ ወራቶች በፊት ለቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አፋጣኝ ፍትህ እንዲሰጧቸው የአቤቱታ ደብዳቤ ማቅረባቸውንም ጠቅሰዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ

የጠቅላይ ሚኒስትርነት ማዕረግና ኃላፊነት ከወሰዱ ጥቂት ቀኖች መቆጠራቸው ግልጽ ነው። የተረከቡት የኢትዮጵያ ነባራዊ ሁኔታ ውስብስብና ከባድ አንገብጋቢና አስቸኳይ መፍትሔ ማግኘት ያለባቸው ጉዳዮች እንዳሉ ጠንቅቄ እገነዘባለሁ። የእኔ የአንድ ግለሰብ ከሌሎች በሚሊዮን ከሚቆጠሩ ሰዎች ለእኔ ቅድሚያ እንዲሰጡኝ ሳይሆን፣ የእኔ ጉዳይ የሚሊዮኖች የሚሊዮኖችም ጉዳይ

የኔ ጉዳይ ባጭሩ የፍትህ ጉዳይ መሆኑን

በማመን ነው የቤተሰቦቼ የጓደኞቼ እና አያሌ የሚያውቁኝም የማያውቁኝም ሰዎች የእንቆቅልሽ መልስ ያልተገኘላቸው ጥያቄዎች እርሶንም ለደቂቃም ቢሆን እንዲያስቡ እንዲጠይቁ ያድርጎታል ብዬ ስላሰብኩ አጠር፣ ጠቅለል ያለ ገለጻ ሳደርግ እንደ ድፍረት እንዳይቆጥሩብኝ አስቀድሜ ይቅርታ ጠይቃለሁ ሲሉ ዶክተር ፍቅሩ ከእስር ቤት በላኩት ደብዳቤ

ወደ ዝርዝሩ ይገባሉ። በሙስና የተከሰሱበትን ጉዳይ አብራርተውም በመጨረሻ በቂሊንጦ ቃጠሎ የተከሰሱበትን ጉዳይ ያስረዳሉ። አሁን ደግሞ በሌለሁበት ማመን በማያስችል ሁኔታ ገንዘብ ሰጥቶ የግንቦት ሰባት አባሎችን በማደራጀት ማረሚያ ቤት አቃጥሏል በሚል ክስ የአቃቤ ሕግ ምስክር ቀርቦብኝ ብይን በመጠባበቅ ላይ ነኝ። የከፍተኛው ፍርድ ቤት 19ኛ ወንጀል ችሎት

በጠየቀው መሠረት ቢያንስ ከሰላሳ ስምንት ተከሳሾች በፖሊስ ምርመራ ጊዜ ጥፍራቸው እየተነቃቀለ ጣታቸው እየተሰበረ በምስማሪ እየተወጉ በካቴና የተሰቀሉበት ጠባሳ እንዳገኛ አረጋግጦ የኢፌዴሪ የሰብአዊ መብት ኮሚሽን አጣርቶ መልስ ሰጥቷል። ለምስክርነት የቀረቡት እስረኞችም በሐሰት እንዲመሰክሩ ከተከሳሾቹ በማያንስ የጭካኔ ቶርቸር

እንዲሁም የማታለያ የትፈታላችሁ ቃል ተገብቶላቸው እንደሆነ ምስክሮችን ጠይቆ መረዳት ይቻላል። ደብዳቤው አያይዞም የሰብአዊ መብት ኮሚሽን ያቀረበው ማረጋገጫ ግዙፍ የሰብአዊ መብት ጥሰትና የተዛባ የፍርድ ሂደት እንደሆነ፣ ለትክክለኛ ፍትህ ክሱ ተቋርጦ ተከሳሾች በነጻ መለቀቅ ይገባቸው ነበር።

ሆኖም ከላይ ያስቀመጥኩትን ካልኩ በኋላ ወደ እንቆቅልሽ ጥያቄዎች ስገባ እንዲህ አይነት በሐሰት በተቀነባበረ የውሸት ክስ ታስረው ዶክተር ፍቅሩ የሚሰቃዩት እነኚህ ሰዎች ምን ፈልገው ነው? ለመሆኑ ምን አደረጓቸው? ከሳቸውስ የሚፈልጉት ነገር ይኖር ይሆን በሚል ያብሰለስሎታል። በእኔ በኩል ግልጽ ላደርገው የምፈልገው የቀረኝን እድሜ በእስር ቤት ባሳልፍም ባለሁበት ሁኔታ ህይወቴ እዚሁ ቢያልፍም

ስብእናዬን የማይገልጽ የኑሮ መርሄን የማይፈቅደውን ከእስር ቤት ለመውጣት ስል እንደማላደርገው ነው። እርሶም ሆኑ ሌሎች በአጽንኦት እንዲገነዘቡልኝ የምፈልገው በንግግሮ እንደገለጹት እስካሁን የኖርኩትን ወደፊትም የምኖረው እንደ ኢትዮጵያዊ፣ ስሞትም እንደ ኢትዮጵያ ከገነቧት ወደፊትም ከሚያቆዩት እንደምደባለቅ ነው ይላል። በማጠቃለያው የቤተሰባቸው አባል የሆነውን አቶ አስቻለው አለማየሁ

ደብዳቤው ጠቅላይ ሚኒስትሩ ቢሮ ከገባ በኋላ ያገኙት ምላሽ እንዳለ ጠይቄያቸው ነበር። ምንም ምላሽ አላገኘንም እስካሁን። እኛ ግን ለጠቅላይ ሚኒስትሩም፣ ለፍትህ ቢሮም

ለጠቅላይ አቃቢ ሕግን ለሚመለከታቸው ለሲቪል ጠቅላይ ሚኒስትርም የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን በቅርቡ ከእስር ከተፈቱ የመንግስቱ ተቾች፣ የተቃዋሚ ፓርቲና የሃይማኖት መሪዎች፣ የኢንተርኔት አምደኞችና የመብት ጠያቂዎች በአጠቃላይ ወደ አስር ከሚጠጉ ሰዎች ጋር በትላንትናው ዕለት ለአንድ ሰዓት ባደረጉት ውይይት ዶክተር ፍቅሩ ማሩ የተከሰሱበት የቂሊንጦ ቃጠሎ ሰላሳ ስምንት

ተነሳሾች ጉዳይ ተነስቶ እንደነበረ መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አድማጮች አሁን ወደ መጨረሻው መጽሔቱ ርስ እንሸጋገራለን። የፈረንሳይና የዩናይትድ ስቴትስ ግንኙነቶች እጅግ በጠነከረ ታሪካዊ ማተብ የተሳሰሩ እንደሆኑ በተወካዮች ምክር ቤቱ ፊት ቀርበው በመመስከር

ፕሬዝደንት ኢማኑዌል ማክሮን የሶስት ቀናት ይፋ ጉብኝታቸውን ትላንት ረቡዕ አጠናቀዋል። የጄፍ ከስተር ዘገባ አለ ሰለሞን አባት ያቀርበዋል። ዩናይትድ ስቴትስ እና ፈረንሳይ የጋራቸው የሆኑ ጥቅሞችና ፍላጎቶች አሏቸው። ደግሞም እኮ የማይጋሯቸውም ጉዳዮች ሲለዩአቸው እንዲህ የዋዛ አይደሉም፣ ጥቂትም ቢሆኑ። የዛሬ ሦስት ዓመት በአንድ ወገን በኢራንና በሌላ ወገን ደግሞ

በስድስት ኃያላን መንግሥታት መካከል የተደረሰው የኒኩሌየር መርሃ ግብር ማቆሚያ ውል ጉዳይ አንዱ ነው ዋሽንግተን አትወደውም እንደ እውነቱ ከሆነ ደግሞ ፕሬዚደንት ዶናልድ ትራምፕ አብዝተው ነው ያንን ውል የሚጠሉትና የሚንቁት አንዳች የነተበና የተበላሸ እያሉ ነው አዘውትረው የሚጠሩት ሌሎች አጋሮቻቸው ደግሞ የተለየ ነው አመለካከታቸው የበዛ ብሔረተኝነት

ወይም የሀገራዊነት ስሜትና ተነጣይነት ደግሞ ሌላው አትላንቲክ መሃል ላይ የቆመ እሾሃም ብጤ ነገር ነው። ማክሮን ባለፈው ሳምንት አውሮፓ ውስጥ አድርገውት በነበረ ንግግር ላይ ያንጸባረቁትን ስጋታቸውን ትናንት በአሜሪካውያኑ የሕዝብ እንደራሴዎች ፊት ደግመውታል። እንዲህ ዐይነቶቹ ደርሶ የገነነ እኔ እኔ ማለትና ከየመድረኩ ለመራቅ መትጋት

የዜጎችን የፍርሃት ስሜት ከማቀጣጠልና ከማራገብ ያለፈ የሚፈይዱት ቁም ነገር ቢኖር ከቁብ የሚጣፍ አይደለም፤ የምስዮ ማክሮን እምነት ነው። በሚስተር ትራምፕና በፓሪሱ አቻቸው እንዲያውም የልብ ወዳጃቸው ልበል መካከል ከቆሙት የልብ ያልሆኑ ጋሬጣዎች መካከል የተፈጥሮይቱ ጥበቃና እንክብካቤ ጉዳይ ቀዳሚው ይመስላል።

ስለ መጪ ትውልዶቻችን ስንል ይህችን ምድር ልንንከባከብ ይገባናል ባይ ናቸው ማክሮን። በተፈጥሮ አካባቢ ላይ ያንዣበቡት አደጋዎች ቅዠትና መላምት አይደሉም፣ እውን ናቸው፣ እውነት ናቸው ብለዋል። ፕሬዚደንት ዶናልድ ትራምፕ ከፓሪሱ የአየር ንብረት ዓለም አቀፍ ስምምነት ሀገራቸውን ለማስወጣት መወሰናቸው ጊዜያዊ አለመስማማት ነው የሚልም እምነት ነው ያላቸው።

እኛ የዚህች የአንዲት ምድር ዜጎች ነን። ስለዚህ የማይቀረውን እንጋፈጠው። ከአንዳንድ ዕድሜያቸው አጭር ከሆነ አለመስማማቶች ዘልቀን ልንሄድና አብረን ልንሠራ ይገባል። ከንግድ መሪዎችና ከማኅበረሰቦች ጋር ሆነን ምድራችንን የሚጠብቁና የሚንከባከቡ አዳዲስ ሥራዎችን፣ አዳዲስ ዕድሎችን እንፍጠር።

ከትናንት በስቲያ ማክሰኞ በሁለቱ ፕሬዚደንቶች መካከል የተካሄደው የግንባር ለግንባር ንግግር ቁልፍ ጉዳይ ቀደም ሲል የተጠቀሰው የኢራን የኒኩሌር መርሃ ግብር ውል ነበር። ሰነዱ በይፋ የሚታወቀው የጋራ አጠቃላይ የተግባር ዕቅድ ተብሎ ነው። ጄሲፒኦኤ ይባላል በምህጻር።

የኢራንን የኑክሌር እንቅስቃሴ ለመቆጣጠር ጉዳይ እየሠራ ያለ ጄሲፒኦኤ የሚባል ማዕቀፍ አለ። እኛ ያንን ሰነድ የፈረምነው በዩናይትድ ስቴትስ አነሳሽነት ነው። በእርግጥ የስምምነት እጅግ አስፈላጊ የሆኑ የማይሸፍኗቸው ጉዳዮች የመኖራቸው ነገር እውነት ነው። ይሁን እንጂ የተሻለ ነገር እንዲያውም በጣም የተሻለ ነገር ሳይኖረን እንዲያው ጣል አድርገነው ልንወጣ ግን አንችልም። ይህ አቋሜ ነው።

ይበልጥ አጠቃላይነት ባለው የኢራን የኒውክሌር ድርድሮች ላይ ከዩናይትድ ስቴትስ ጋር ለመስራት ፈረንሳይ ዝግጁ ነች ብለዋል ኤማኑኤል ማክሮን። የፈረንሳዩ ፕሬዚደንት ለዩናይትድ ስቴትስ የተወካዮች ምክር ቤት ጥምር ጉባኤ ያደረጉትን ንግግር ያጠናቀቁት በቅርብ ዓመታት ከሽብር ፈጠራ ጋር ሲዋጉ ሕይወቶቻቸውን ለሰጡ የፈረንሳይና የአሜሪካ ወታደሮች ክብራቸውን በመግለጽ ነው።

ለአሜሪካውያኑ የሕዝብ እንደራሴዎች አንድ የታሪክ ዳራ ለስድሳ ዓመታት ወደ ኋላ ተጉዘው አስታወሱ። ልክ በዛሬዋ ዕለት አሉ ምስዮ ማክሮን ትናንትን ማለታቸው ነው። ዛሬ በ1952 ዓ ም በኢትዮጵያ የዘመን አቆጣጠር ነው እዚህ መድረክ ላይ ቆመው እንዲህ እንደኔና እንደናንተ ሁሉ

የሚሉ እያስመሰሉ የያኔው የፈረንሳይ ፕሬዚደንት ሻርል ደጎል በአሜሪካው ሸንጎ ጥምር ጉባኤ ፊት ቀርበው ተናግረው ነበር። እናም እንዲህ አሉ አሉ ለፈረንሳይ ከዩናይትድ ስቴትስ ጋር ካላት ጓደኝነት የሚበለጥ አንዳች ነገር የለም። እናውም ተደገመ።

የተከበራችሁ አድማጮች፣ አሁን ወደ ሁለተኛው አጋማሽ ቅንብሮቻችን እናልፋለን። ጣና ሐይቅና የአካባቢውን የተፈጥሮ የጎዳ የሚገኘውን እምቦጭ አረም ለማጥፋት በውጭ ከሚገኙ ኢትዮጵያውያንና ትውልድ ኢትዮጵያ ግዩራን ጋር በትብብር እየሰራ መሆኑን የአማራ ክልል መንግስት አስታወቀ።

ዓለም አቀፍ ጥምረት ለጣና ደህንነት የሚል ስያሜ ያለው ግብረሰናይ ድርጅት ለዋሽንግተን ዲሲና አካባቢዋ አዘጋጅቶ ባካሄደው ጤና ለጣና የተባለ ፕሮግራም ላይ ባሰባሰበው ገንዘብ ዘመናዊ እምቦጭ ማጨጃ መሳሪያ መግዛቱን ገልጿል። የክልሉን መንግስት ወክለው በዩናይትድ ስቴትስ ቆይታ አድርገው የነበሩት የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት

ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለን በዶክተር በላይነህ አየለን ስቱዲዮ ጋብዛ ጽዮን ግርማ አነጋግራቸዋለች። ያዘጋጀችው ቀጥሎ ይቀርባል። ዶክተር በላይነህ አየለ እንኳን ወደ አሜሪካ ድምጽ ሬዲዮ በደህና መጡ። ለቃለ ምልልስ ፈቃደኛ ስለሆኑም እናመሰግናለን። እስቲ ወደ ዩናይትድ ስቴትስ የመጡበትን ጉዳይ ይንገሩን። ዚ የመጣውበት ዋና ዓላማ እንግዲህ እንደሚታወቀው ጣና ሀይቅ በእምቦጭ አረም የተጠቀበት ሁኔታ ነው ያለው

ይንጣና ሀይቅ ለማዳን በርካታ ድርጅቶች ከጎናችን ቁመው ይሰራሉ። ከዚህ ውስጥ አንዱ ግሎባል ኮአሊሽን የሚባለው ነው። እና ይሄ ግሎባል ኮአሊሽን በዚህ በአሜሪካን አገር

በእንቦጭ አረም የተጠቁ ተመሳሳይ ሀይቆች ላይ ተገኝቸ ከነሱ ጋር ተሞክሮ እንደወስድ እዚህ ሀይቅ ላይ ምን ምን አይነት ችግሮች እንደነበሩ እንዴት እንደሚከላከሉት ወደፊት አቅጣጫቸው ምን እንደሚመስል ከነሱ እዚህ አሜሪካን ሀገር ፍሎሪዳ ስቴት ከሚገኘው ሀይቅ ትልቅ ሀይቅ አላቸው። ኦኮቼቤ የሚባል ሀይቅ የጣናን ግማሽ የሚያክል እና እዛ ላይ ከፍተኛ የሆነ የምቦጭ አረም ነው ያለው። ና ከስራ አና ይበልጠዋል ማለት ነው። የጣናን ግማሽ ጣና ከኦኮቼቤ ከሁለት እጥፍ በላይ ነው

እና ምን ምን አይነት ስራዎች እንደሚሰሩ ተሞክሮ ወስደን ይሄን እንደ መነሻ እንደ ቤንችማርክ አድርገን ለመሄድ ነው። ሌላው ደግሞ እግረ መንገዴን ግሎባል ኮአሊሽን ከዋሽንግተን ዲሲ አካባቢ ከህብረተሰቡ የሰበሰበው ገንዘብ አለ እና ማሽን ይገዛል። ምን አይነት ማሽን ነው መገዛት ያለበት ከጣና ሀይቅ ኮንቴክስት አንጻር ምን መምሰል አለበት የሚለውን በጋራ ለመነጋገር እንደዚሁም ደግሞ

የግሎባል ኮሊሽን የቴክኒካል ኮሚቴው ሳይንቲፊክ ቲሙ ጋር ቀጣይ በጣና ሐይቅ ላይ ስለምንሰራቸው ልዩ ልዩ ተግባራት ተርም ኦፍ ሪፈረንስ የማውጣት ስራ፣ በቀጣይም ደግሞ ይህን ሳይንቲፊክ ስራ እንዴት እናጠናክር፣ ሌሎችም አቻ ማህበራት እንዴት አድርገው በግሎባል ኮሊሽን ይደገፉ፣ ምክንያቱም የእኛ በውጭ

ግሎባል ኮአሊሽንን ሜሞራንደም ኦፍ አንደርስታንዲንግ ከኛ ጋር ተፈራርሞ የእኛ ፓርትነር ነው። ስለዚህ ሌሎች ድርጅቶችም ከግሎባል ኮአሊሽን እንዴት በቴክኒክ ይደገፉ በሚሉ ጉዳዮች ለመነጋገር ነው የመጣሁት ማለት ነው። ምን ያህል ስኬታማ ነበር ይሄ ንግግሮት? በእኔ እይታ

ስኬቱን የምንለካው በኋላ ጣና ሐይቅ ላይ ሄደን እዚህ የወሰድነውን እውቀት ስንተገብረው ዋናው ነገር እሱ ነው። ነገር ግን አሁን አይናችን ላይ ያለውን ጨለማ ከፍቶልናል። እስካሁን እኛ ጣና ላይ የምንሄድበት አካሄድ ትክክል መሆን አለመሆኑን እዚህ ካለው ጋር ማወዳደር የምንችልበትን እድል አግኝተናል እና አዳዲስ ኤክስፔሪየንሶችን አይተናል። በዛ አንጻር እውቀቱን በማግኘት በኩል ስኬታማ ነን። ማሽኑን በሚገዛ ጊዜ

ከዚህ በፊት ጣና ሐይቅ ላይ ከገባው ማሽን ተሞክሮ ወስደን ምን ምን ኮምፖነንቶች መካተት እንዳለባቸው በጋራ ባደረግነው ከግሎባል ኮዋሊሽን ጋር ተግባብተናል እና በዚህ አንጻር ውጤታማንን ውጤታማ የሆነ ማሽን ነው የተገዛው። እዚህ ያለው እኔ ነው እኔን አማክረው ግዢ የፈጸሙት ማለት ነው። እና በዚህ አኳያ ውጤታማንን። ምን ልምድስ ቀሰሙ? ጣና ካለበት ሁኔታ አንጻር ጠቃሚስ ነበር?

ጥሩ ኤክስፔሪየንስ ነው ያገኘሁት። እኔ በበኩሌ የሄድ ሌክ ኮቼብ የሚባል እኔ ብቻ ሳይሆን ያየሁት ከግሎባል ኮዋሊሽን ያሉ የቴክኒካል ባለሙያዎች አብረን በጋራ ባለንበት ነው እና እስካሁን ጣና ላይ ያልሞከር ናቸው አዳዲስ ስራዎች ሀይቁ ላይ እንዳሉ የሚሰሩ ስራዎች አይተናል። እነሱንም ቀጣይ የግሎባል ኮዋሊሽን ቀጣይ አጀንዳ

ሆነው እንዲቀመጡ አስቀምጠናል። ከዚህ ልምዳችሁ ስታየው እዚህ ያለው ሀይቅ እምቦጩ ምን ያህል ጎርቶታል? እየሄዱበት ያለው መላስ ይለያያል እናንተ ከያዛችሁት ጋር

እንዴት መዘናችሁት? ጅምራችን ጥሩ ነው። የመካኒካል ማስወገድ ዘዴን እኛ እንጠቀማለን። ጥንዛዎች እያራባን ነው። ገና ይቀረናል። ነገር ግን እዚህ ያየ ነው ትልቁ የሚጠቀሙበት። ሌክ ኦኮቼቤ ላይ የሚጠቀሙበት ኬሚካል ነው የሚጠቀሙት። ዳይኳት የሚባል እና ቱፎርዲ የሚባሉ ኬሚካሎች አሉ። በጣም ፈጣን የሆኑ ኤርቦት የሚባሉ ጀልባዎች አሉ። እዛ ጋ የተገጠመ የኬሚካል መርጫ መሳሪያ አለ እና እሱም በመርጨት ያስወግዳሉ። ይሄን አሁን እኛ እስካሁን ድረስ ጣና ላይ ኬሚካል መርጨት የለብንም

የሚል አስተሳሰብ ነበር ያለን። አሁን ግን ኮንሲደር ማድረግ እንዳለብን አይተናል። ኬሚካሉ የአሳ እርባታውን አይጎዳው። እነዚህ ኬሚካሎች የሚመረጡ ኬሚካሎች ቀለል ያሉና በቀላሉ ቶሎ እምቦጩ ላይ አደጋ አድርሰው የሚከስሙ አይነት ኬሚካሎች ናቸው። ረጅም ጊዜ የሚቆዩ ሳይሆኑ እምቦጩ ቅጠሉ ላይ አርፈው ቅጠሉን አሳርረው በቀላሉ የሚመክኑ

አይነት ኬሚካሎች ናቸው እና የኬሚካል አይነት መምረጥ ይጠይቀናል። ነገር ግን እዚህ ሌኮ ኮቼቤ ላይ በትልቅ ነገር የሚንቀሳቀሱበት ኬሚካል መጠቀምን ነው። ከዛ ውጭ ጥንዚዛዎችን

በሰፊው አራብተው ይጠቀማሉ። ወደፊት እኛም ጥንዛ ማራባቱ ላይ አጥብቀን መቀጠል እንዳለብን ትልቅ ትምህርት ወስደናል። ሌላው ደግሞ እንቦጩ እንደፈለገ እንዳይስፋፋ የሚያግዱ ቡም የሚባሉ የሚቀመጡ ስትራክቸሮች አሉ እና እነዛን መገደቢያ ናቸው። ያንን አልፎ እንቦጩ ወደ መስፋፋት አይሄድም እና እነዚህንም እንደሚያስፈልግ አይተናል። ሌላው ትልቁ የተማርነው ትምህርት እንቦጭን ለማጥፋት ከላይ የሚመጣውን ውሃ አክሞ ወደ ሐይቁ የሚገባበትን ሁኔታ ነው ያየ ነው እና እኛም ላይ ቅድም ከርብ ጉማራ መገጭ የሚመጡ

ወንዞች ንጹህ ውሃ ብቻ ይዘው ወደ ሐይቁ የሚመጡበትን መንገድ ሰፊ የተፋሰስ ልማት ሥራ መስራት አለብን ያልኩት ለዛ ነው እና ጣናን ለማዳን አንድ ሺ አምስት መቶ ሩጫ ሳይሆን የማራቶን ሩጫ መሮጥ እንዳለብን ተምረናል። ኮቼቤ ላይ ከ1976 በፈረንጆች አቆጣጠር ጀምሮ እምቦጭ መከላከል ሥራ እየተሰራ ነው ያለው እና ቋሚ መስሪያ ቤት ነው ያለው ያን ያክል ዓመትም ሰርተው መቶ በመቶ አላጠፉትም፣ ግን ጉዳት በማያደርስበት ደረጃ ተቆጣጥረውታል።

እና ይህን ተሞክሮ ነው ከግሎባል ኮአሊሽን ጋር ሆነን የቀሰም ነው። አሁን ይህን ይዘን በስትራቴጂክ ዶኪመንታችን አስገብተን በቀጣይ መስራት አለብን። ይህን ለመስራት ግን ወደፊትም ከፍተኛ ሪሶርስ ያስፈልገናል። አሁን ብዙ ሰው እንዲረዳልን የምንፈልገው እንቦጭን ለማጥፋት ማሽን መግዛት ብቻ አይደለም።

ማሽን መግዛት የአንድ ጊዜ ስራ ነው። ከማሽን መግዛት ባለፈ የመሬት አጠቃቀሙን ማስተካከል፣ የተፋሰስ ልማት ስራ መስራት፣ ውሃ አዘል መሬቶችን እንዲያገግሙ ማድረግ፣ ወደ ሀይቁ የሚገባው ፍሳሽ ቆሻሻ በስርዓት እንዲሰራ ማድረግ፣ የአርሶ አደሩ ንቃተ ህሊና ማዳበር፣ የክትትል ድጋፍ ስርዓት መዘርጋት፣ የኮሚኒኬሽን ሲስተም መዘርጋት፣ እነዚህ ሁሉ በጣም በርካታ

በቢሊየን የሚቆጠር ሀብት የሚፈልጉ ስራዎች ናቸውና ይህንን ተሞክሮ ነው አሁን እዚህ አሜሪካን ሀገር የወሰድኩት። እግረ መንገዴንም የተለያዩ ማህበራት በጣና ሀይቅ ላይ እየሰሩ ያሉ ካናዳ የሚገኙ ማህበራት አሉ፣ ሲያትል የሚገኙ ማህበራት አሉ። ከእነሱም ጋር

የራዲዮ ኮንፈረንስ አድርገን ማሽኑን በአስቸኳይ እንዴት ገዝተው መላክ እንዳለባቸው የኢትዮጵያ መንግስት ደግሞ ማሽኑን ተቀብሎ ከቀረጥ ነጻ የሚገቡበት ሁኔታ እንዴት እንደምናመቻች የጋራ መግባባት አድርገናል። እንግዲህ ዓለም አቀፍ ጥምረት ለጣና ደህንነት የተሰኘውን ግብረ ሰናይ ድርጅት ጨምሮ በአጠቃላይ በውጭ የሚኖሩ ኢትዮጵያውያን እምቦጩን ለማጥፋት እያደረጉት ያለው ርብርብ ምን ይመስላል? በውጭ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እጅግ እጅግ በጣም የሚያበረታታ ነው።

በካናዳ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እና በአሜሪካ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ በጣም ጉልህ ነው ብሎ መውሰድ ይቻላል። በተለይም ደግሞ የእምቦጭ አረም ማስወገዱን ስራ ለየት ባለ ሁኔታ የሚደግፍ ማህበር እዚህ በአሜሪካን ሀገር የተቋቋመው ግሎባል ኮአሊሽን ፎር ሌክ ጣና ሪስቶሬሽን የጣና ሀይቅን መልሶ የማቋቋም ድርጅት የሚባለው ድርጅት ነው።

አድማጮች ከዶክተር በላይነህ አየለ ጋር የተደረገው ውይይት አላበቃም ሙሉውን በእሁድ ምሽት ዝግጅታችን እናቀርባለን ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ዝግጅታችን ይቀጥላል ውይይት የጠቅላይ ሚኒስትር አብይ አህመድ አስተዳደር የኢትዮጵያ መጪ ዕጣ ዕድሎችና ፈተናዎች

በትላንትናው ምሽት የቀረበው ውይይት ተከታይ ነው። የአዲሱን ጠቅላይ ሚኒስትር አብይ አህመድን ያለፉ ጥቂት ሳምንታት ክንዋኔዎች ፈተናዎችና የወደፊቱን አማራጮች ለመመርመር ይጥራል። ለግምገማውም በኢትዮጵያ ጉዳዮች ላይ ትኩረት ባደረጉ ጽሑፎቻቸውና ውይይቶች የሚታወቁ ሁለት ጋዜጠኞችና አንድ የኢትዮጵያ የፖለቲካ ጉዳዮች አዋቂ ቀርበዋል። እነርሱም የዋዜማ ራዲዮ መስፍን ነጋሽ፣

ከስቶክሆልም ስዊድን የአዲስ ስታንዳርድ እንግሊዝኛ መጽሔት ዋና አዘጋጇ ጸዳለ ለማና በስቴት ኦፍ ኒውዮርክ ዩኒቨርሲቲ የድረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማነ ናቸው። አሉላ ከበደ ነው ያወያያቸው። የትላንቱ ምሽት ውይይት በሰዓት እጥረት ሳቢያ የተቋረጠበትን ነጥብ መለስ ብሎ በማስታወስ ይጀምራል። የቱንም ያህል ለለውጡ ፈቃደኛ ቢሆኑ ጠቅላይ ሚኒስትር አብይ

ከልባቸው መንገዱን ቢጀምሩም መስፍን ባትም በዚህ ሰዓት ብዙዎች የሚጠይቋቸው የሚመስለኝ ያ ወንበር፣ ያ ኃላፊነት ጠቅላይ ሚኒስትርነታቸው የቱን ያህል የሳቸው ነው? የቀደሙት ዛሬ በሕይወት የሌሉት መስፍን ያነሳቸው ጠቅላይ ሚኒስትር መለስ ይሰሩ በነበረበት መንገድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መሄድ የቻሉ አይመስልምና

ይሄንን ሄኖክ የቡድን አሰራር ከሚባለውም ጋር የድርጅቱ መለወጥ ጥያቄ ውስጥ የሚገባ ከሆነ ጠቅላይ ሚኒስትር አብይ ብቻቸውን መሄዳቸው የቱንስ ሲያህል ያን የሚመኙትን ተስፋ የሚመኙት ነገር ካለም ሊለወጥ ይችላል የሚለውን ጥያቄ እንድናነሳ ይጋብዛል። ቁልፉ ጥያቄ እሱ ነው። አዱላ በመጀመሪያ ጠቅላይ ሚኒስትር አብይ ቅንነቱም ቁርጠኝነቱም አላቸው ብለን ተስፋ እናደርጋለን። እንግዲህ ለውጥ ለማምጣት አንዳንድ ጠቋሚ ነገሮች የተናገሯቸው ነገሮች አሉ።

ከፓርቲያቸው ጀምሮ ይሄንን የብሔር ጭቆና ትርክትን ተው በግልጽ የመደብ ጭቆና ነው የሚል ሀሳብ አንጸባርቀዋል። ባለፈው ጊዜ መቀሌ ላይ ይመስለኛል ብዙም ትኩረት ያልተሰጠው ነገርም ተናግረዋል። ለምሳሌ

አሁን ያለው ህገ መንግስት ኢትዮጵያዊ ዜጋ የሚባለውን ነገር አያውቀውም። የብሔር ብሔረሰቦች እና ህዝቦች ናቸው የኢትዮጵያ ባለቤቶች እና እሳቸው ግን ምንድን ነው ያሉት? ቃል በቃል ልለው እችላለሁ። ከዘውግ ማንነት በፊት ወይም ከብሔር ማንነት በፊት ኢትዮጵያዊነት እንደሚመጣ የጠቆሙበት ሁኔታም አለ። እነዚህ እነዚህ ነገሮች አንስተን

እንደዛ አይነት ደፈር ብለው የተለየ አመለካከት ለማራመድ ሀሳብ እንዳላቸው፣ ምናልባት ወደ ተግባር ለመቀየር ምኞት እና ቁርጠኝነት ሊኖራቸው ይችላል ብለን ተስፋ ልናደርግ እንችላለን። ግን ይሄን እሺ አላቸው ብለን እንመኝ። ዋናው ጥያቄ ያነሳኸው ቢያን ማድረግ ይችላሉ ወይ፣ ስልጣኑ አላቸው ወይ የሚል ነው። ባለፈው ጊዜ አንድ ኢኮኖሚስት የሚባል መጽሄት ሁላችሁም አንብባችሁታል ይመስለኛል

ካሪ ቨርሆቨንድ የሚባል ጆርጅታውን የሚባል ዩኒቨርሲቲ አቡዳቢ የሚያስተምር ሰው እያለ እና እሱ እንዲሁ እንደ ቀልድ ጣል ያደረገው ነገር አለ። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ጠቅላይ ሚኒስትር ከመሆናቸው በፊት አስራ ሰባት ቀን ስብሰባ ነበረ። ከአስራ ሰባት ቀን ስብሰባ በኋላ ነው እንግዲህ ምርጫ ተደረገ ተብሎ እሳቸው ጠቅላይ ሚኒስትር ሆኑ የተባለ

ለጊዜው ምርጫው ትክክል ነው አይደለም ብዙ የሚያስጨንቀን አለም። የኢህአዴግ አሰራር እንዴት እንደሆነ እናውቀዋለን። ግን ምንድን ነው ያለው በርሆመን እዛ ላይ ምናልባት ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ስልጣኑን ለማግኘት ከህወሀት ጎምቱ ባለስልጣናትና መሪዎች ጋራ የጸጥታ ኃይሉን ላለመንካት ተደራድረው ቃል ገብተው ሊሆን ይችላል የሚል ነገር ተናግሮ ነበር።

ችግሩ በጣም የተድበሰበሰ በጣም ምስጥራዊ የሆነ ድርጅት ስለሆነ እኛ ከርቀት እንዲሁ ግምት በግምት አድርጎናል። ግን በቀላሉ የሚታይ ነገር አይመስለኝም። በራሱ እንደ ችግር አላየውም። ለማረጋጋት ህወሓት ውስጥ የተፈጠረውን እንዋጥ ነው የሚለውን ስሜት ለማርገብ ሊጠቀም ይችላል። ግን ጉዳትም ይኖረዋል። እስከ መቼ ነው ማድረግ የሚችሉት? ስለዚህ ምን እንደተፈጠረ አናቅ፣ ምን አይነት ድርድር እንደተካሄደ አናቅ። ግን የሆነ ድርድር የተካሄደ ይመስለኛል። ስለዚህ አሁንም የሚታየኝ ነገር ፍልሚያው እንደሚቀጥል ነው በኢህአዴግ ውስጥ

በኦህዴድ በኦህዴድ በዶክተር አብይ እና በህወሓት በሌሎችም ፓርቲዎች መካከል እና የዶክተር አብይ ትልቁ እንግዲህ የቤት ስራቸው የሚሆነው ያለው ሽኩቻ ሊቀጥል ይችላል። ዶክተር አብይ እንግዲህ በእውነት በቁርጠኝነት ለውጥ ለማምጣት የሚያስቡ ከሆነ ካልሆነ እዛው ላይ ባለው ሁኔታ ተደስተው እና ተኩራርተው እዛው ተውጠው ሊቀሩ የሚችሉበት ሁኔታ ካለ ሌላ ችግር ማምጣቱ አይቀርም። አሁንም ግን እውነተኛው ስልጣን በቅርብ ጊዜ ውስጥ የሚያገኙታል የሚል ግምት የለኝም ግን

በፍጹም ደግሞ አያገኙትም ሊያመጡት አይችሉም የሚል ሀሳብም የለኝም ስለዚህ በዛ ላይ እየተመሰረተ ነው አሉላ መልካም ፍልሚያው እንደሚቀጥል ያሳያል ብሏል ሄኖክ ጸዳለ ቅድም ወደ አነሳሽ ሀሳብ በከፊል የሚመልሰን ነው ተከታይ ጥያቄ ኢህአዴግ ከራሱ ህልውና ጋር የአገሪቱን ህልውና ያስተሳሰረበትንና የዘለቀበትን ሀሳብ ከግምት ካስገባን በኢህአዴግ ውስጥ በራሱ ለውጦ አለ ወይ

ከጠቅላይ ሚኒስትር አብይ ባሻገር በእርግጥም የለውጡ መንገድ ብቻ ነው ምርጫ የለውም የሚሉ ምናልባትም አሁን ያሉ ሁኔታዎችን ከመሰረቱ ወደሚቀይር አዝማሚያ ለመሄድ ፈቃደኝነት ያላቸው በዙሪያቸው አለ ወይ የሚለው ጥያቄ እንዲነሳ ይጋብዛልና የጠቅላይ ሚኒስትር አብይ መመረጥ በራሱ የለውጥ አራማጆች የበላይነት ወይም የተሰሚነት አቅም አግኝተው ነበር ወይስ ሌሎች ምክንያቶች አስገዳጅ ሆነው መጡ?

የቱን ያህል ተስፋ የሚሰጡ ያን ለውጥ ሁኔታ እንድና የሚያደርግ ሁኔታ አለ ያለሽ፣ ጸዳለ? ይሄ ጥሩ ጥያቄ ነው፣ አሉላ። ኢህአዴግ ብለን ስናወራ፣ እስካሁን ድረስ ስናወራ የነበረው ኢህአዴግም እስካሁን ሲሰራ የነበረው እንደ አንድ ዩናይትድ ፍሮንት ወይም ደግሞ ልክ በአንድ አፍ የሚያወራ አራት የተለያዩ ትላልቅ ፓርቲዎች እና አምስት ጥቃቅን ወይም እህት ፓርቲዎች ስብስብ ነው ኢህአዴግ።

ነገር ግን በጣም ስልጣኑ አንድን ሰው ማዕከል ያደረገ አንድ መመሪያ ያለው አንድ አይነት አስተሳሰብ የነበረው ፓርቲ ነው። የጠቅላይ ሚኒስትር አብይ መመረጥ የምን ውጤት ነው ብለን ስንመለከት በራሱ እስከ ዛሬ ድረስ ለሀያ ስምንት ዓመት ያወቅ ነው ኢህአዴግ ኢህአዴግ ኢህአዴግ እንዳልሆነ ነው ራሱ መፈረስ ጀምሮ ነበረ። በውስጣቸው ትልቅ መከፋፈል አለ። ጠቅላይ ሚኒስትሩ የዛ የኢህአዴግ መከፋፈል ውጤት ናቸው። ይህንን ስንመለከት

እሳቸው የመጡበትን ፓርቲ የኢህአዴግ ትልቁ ፓርቲ ወይም ኦፒዲዮን ብለን ስንመለከት፣ በአሁን ደረጃ ሪፎርም ብለን ካልነው የሪፎርምን አጀንዳ ይዞ እያራመደ ያለው ያ ፓርቲ ነው፣ የኦፒዲዮ ፓርቲ ነው። የእሳቸው ባክግራውንድ ከዛ ነው የሚመጣው። እሳቸው የኢህአዴግ መሰነጣጠቅ ውጤት ብቻም ሳይሆኑ የኦፒዲዮ መለወጥ ውጤትም ናቸው። የዚህ ሁለቱ ክስተት ውጤት ናቸው እሳቸው። ስለዚህ ሜት ያለብን

በአንደኛው ፓርቲ አሁን ይሄ ትልቁ በኦፒዲዮ ውስጥ እየተፈጠረ ያለው ለውጥ ምን ያክል ተጽዕኖ ሊያመጣ ይችላል? በፌዴራል ደረጃ አንድ የታዘብኩት ነገር አለ። ከዚህ በፊት ኦፒዲዮ ውስጥ የሚፈጠረው ነገር ማናችንም ግድ አይሰጠንም። ኢቭን አዲስ ስታንዳርድ ከሌሎች ሚዲያዎች በተሻለ ሁኔታ የኦሮሞ ፕሮቴስትንም ስንዘግብ ነበር። ፎን ላይ የነበርን መጽሔት ነን። ናሬቲቫችንም ይለያል ከሌላው ሚዲያ። ግን ኦፒዲዮ ውስጥ የሚፈጠረው የፖለቲካ ለውጥ ያንን ያክል ኢንተረስት አሳድሮብን አያውቅም።

ዛሬ ግን እኛ ብቻ ሳንሆን ከዚህ በፊት ፖለቲካ አነቃቅጦ የማያውቁ ሰው በሙሉ በኦዲፒ ውስጥ እየተፈጠረ ያለውን ነገር በጥንቃቄ እየተመለከት፣ ይሄንን ዲስሪጋርድ ነው ወይም ይሄ ነገር አልተፈጠረም ማለት እንችላለን። ዝም ብለህ ከርሰር የሶሻል ሚዲያ ሪፍሌክሽኑ ሰው ብትመለከት በትልቅ ነው የታየው። ለምሳሌ የወይዘሮ ጠይባ ሀሳን የሻሸመኔ ከንቲባ የነበሩት

ተነስተው ወደ ምክትል ፕሬዚደንትነት መምጣታቸው ለብዙ ሰው ትልቅ መወያያ ርዕሶ ተነስቶ ነበር የዋለው። ያ ምንድን ነው የሚያሳየው? በኦፒዲዮ ውስጥ እየተፈጠረ ያለው ለውጥ በፌዴራል መንግስት ወይም ደግሞ በማዕከላዊ መንግስት ደረጃ ለውጥ ያመጣል የሚል አስተሳሰብ እያደገ ነው የመጣው በአሁኑ ሰዓት። ምክንያቱም ጠቅላይ ሚኒስትር አብይንም አመጣት ስንመለከት የኢህአዴግ መሰነጣጠቅ ብቻ ሳይሆን የኦፒዲዮ መለወጥ ውጤት ስለሆኑ ማለት ነው የእሳቸው

ስለዚህ ይህንን ስንመለከት የለውጥ አራማጆች በፓርቲ ውስጥ እየተፈጠሩ ነው ወይ ብለን ስንል፣ የማይካድ ነው መካድም አንችልም። ነገር ግን ምን ያክል እነዚህ ለውጥ አራማጆች መራመድ ይችላሉ? ምን ያህል ስ ነው ውጤታማ መሆን የሚችሉት? ኢህአዴግ እንደበፊቱ እነሱ ሊያመጡ የሚችሉትን ለውጥ የመቋቋም የማገድ፣ የማኮላሸት አቅሙ አለ ወይ እንደ ኢህአዴግ ብዬ ስመለከት ለእኔ የለውም የሚል መልስ ነው ያለኝ።

እርግጥ ነው የቴሌፎም የሕወሓት ቁልፍ የሆኑ ቦታዎችን መቆጣጠር ትልቅ ፈተና ሊያመጣ ይችላል የሚል ለምሳሌ የኢንሳ ወይም ደግሞ የመረጃ መረብ ደህንነት ድርጅት ስትመለከት ለምሳሌ ተክለ ብርሃን ወልደ አረጋይ መልቀቂያ አስገብተዋል የሚል ዜና ነበር። ግን ይህን ዜና ስትመለከተው የእሳቸው እንደዚህ በድንገት ቦታውን መልቀቅ ኢህአዴግ የሚፈልገው ነገር ነው፣ ጠቅላይ ሚኒስትሩ የሚፈልጉት ነገር ነው

ኢቨን የለውጥ አራማጆችስ የሚፈልጉት ነገር ነው የሚለውን ጥያቄ ቆም ብለን እንድንጠይቅ ያደርገናል። ምክንያቱም የእሳቸው እዛ ቦታ ላይ ከዶሜስቲክ ወይም ከሀገር ውስጥ ፖለቲካ በላይ ያ ድርጅት ከሌሎች ሀገራት ኢትዮጵያ ከአሜሪካንም ይሁን ከዩሮፓውያን ሀገሮች ጋራ የሚኖራትን ኢንተልጀንስ የመረጃ መረብ ተቆጣጥረው የተቀመጡ ሰው ናት። እንደዚህ በአንድ የመልቀቅ የማን ፍላጎት ነው ይሄ? ምንድን ነው ግን? የእሳቸው ለውጥ ፍላጎት የለም ማለት አይደለም ለውጡ በምን ሁኔታና እንደምንስ ነው መከናወን ያለበት

እኛ የምንጠብቀውና እሳቸው ማድረግ የሚችሉት ነገር ምን ያህል ይለያያል? እኛስ ምን ያህል ነው ፕራክቲካል መሆን ያለብን፣ ወይም ደግሞ የምንጠብቀው ነገር ከተስፋ በላይ አካሄዳችን ምን ያክል ነው የሚለውንም ሁሉ ማየት ያለብን ይመስለኛል። በአጠቃላይ ለጠየቀኝ ጥያቄ የለውጥ አራማጆች በፓርቲ ውስጥ ተፈጥረዋል ወይ ብለህ ስም አዎ፣ ተፈጥሯል። እሳቸውም የዛ የለውጥ ንቅናቄ ውጤት ናቸው። በፓርቲያቸው ውስጥም የተፈጠረው እንደገና በኢህአዴግ ውስጥም የተፈጠረው ይህ ሁሉ ትንቅንቅ

ኢህአዲግ አካሄዱን እየተቃወሙ የመጡ የራሳቸው ሰዎች ስላሉ ነው። ይሄንን በበጎ መልኩ ነው በመጥፎ መልኩ ነው ማየት የምንችለው የሚለው እኛንን መወሰን ያለብን። እንደኔ እንደኔ ግን በበጎ መልኩ ነው የምመለከተው። ተስፋችንስ ከዚህ ጋር እንዴት ነው ማካሄድ ያለብን ከሚለው ነው እኔ ማየት የምፈልገው። ጊዜ ንወሰድኩብህ መውሰድ የነበረበት ነው። አንድ ነገር ልጨምር መስፍን፣ መግባት ትችላለህ። ቴኖክም ስላነሳው እሱ ላይ ሀሳብ ብሰጥበት ጥሩ ይመስለኛል።

ጠቅላይ ሚኒስትሩ እውነተኛ ስልጣን በእጃቸው ይገባል ወይ? የብዙ ሰው ትክክለኛ ስጋትና ጥያቄ ነው። እኔም የምጋራው ነው። ነገር ግን ይሄንን ጥያቄ በጣም እንዳንለጥጠውም እፈራለሁ። እኔ ኦሮሞ መለስ ዜናዊ እንዲሆን አልፈልግም። ምክንያቱም የጠቅላይ ሚኒስትር መለስ ዜናዊ የጠቅላይ ሚኒስትርነት ታሪክና አሰራር በእጃቸው ይዘው የነበረው ስልጣን ጥሩ ምሳሌ አይደለም፣ በፓርላሜንታዊ ስርዓት ሊደገም የማይገባው

ብዙ ጊዜ በዴሞክራሲያዊ ስርዓት ጠቅላይ ሚኒስትር እንደዛ አይነት ስልጣን አይኖረውም። የፓርላሜንታዊ ስርዓትም አልነበረም በመሰረቱ ኢትዮጵያ ውስጥ እና ይሄኛውም አዲሱ ጠቅላይ ሚኒስትር እኔ ሁሉንም ስልጣን የያዘ በሁሉም ነገር ላይ የሚያዝ ጠቅላይ ሚኒስትር እንዲሆን አልመኝ፣ እድሉ እንኳ ቢኖር እና በአንድ በኩል በገዢው ፓርቲ ውስጥ ያሉት መሳሳቦች ጠቃሚም ነገር ሊኖራቸው እንደሚችል ግንዛቤ ውስጥ ማስገባት ያስፈልጋል። ይሄ ምን ስል ግን መሰረታዊ የሚባሉ

የጠቅላይ ሚኒስትሩን የማስፈጸም ስልጣኖች ሊገድቡ የሚችሉ የተለያዩ ፍላጎት ያላቸው ቡድኖች እንቅፋት ሊፈጥሩ እንደሚችሉ ከብዙ ሰው ጋር የሚጋራው ግምት ነው። ሄኖክ ያለው በድርጅቱ ውስጥ ድርድር ተደርጎ ከሆነ በጣም ጥሩ ነገር ነው። በእውነት ኢህአዴግ ሄኖክ ባስቀመጠው ደረጃ ግልጽ ክርክር፣ ድርድር ተካሂዶ ከሆነ አብይ ስራውን ለመስራት የሚያስችለውን ቦታና ጊዜ ሊያገኝ ይችል ይሆናል

መደረጉን ግን በጣም እጠራጠራለሁ። የተደራደሩት ማን ወደ ጠቅላይ ሚኒስትርነት ይምጣ፣ እንዴት ይምጣ በሚለው ጉዳይ እንጂ አብይ ጠቅላይ ሚኒስትር ከሆነ በኋላ ምን ሊደረግ እንደሚችል መደራደራቸውን በጣም እጠራጠራለሁ። ለዚህ ነው ከዚህ በኋላ የጠቅላይ ሚኒስትር አብይ አንዱ ትልቁ ፈተና ድርጅቱ ውስጥ ያሉትን የተለያየ ፍላጎትና ስጋት እንዴት እንደሚይዘው፣ እንዴት እንደሚያስተናግደው

ማወቅ በጣም በጣም ከባድ ፈተና ሊሆንበት እንደሚችል እገምታለሁኝ። ሌላ እንደ ፈተና የማየው አዳለም ባለችው ላይ የሚጨመር ነገር ነው። ይሄ በእርግጥ የኦህድድ ሊቀመንበር ነው፣ አብይ ከኦሮሚያ ክልል ነው የመጣው። ቢያንስ ቢያንስ በእነዚህ ሁለት ቦታዎች እና ተቋማት ድጋፍ አለው። አሁን በንግግሩ የተነሳ ሌሎችም ኢትዮጵያውያን ቢያንስ እስኪ እናየው ዕድል እንስጠው የሚል አመለካከት ያላቸው ብዙ ሰዎች አሉ።

ይሄንን ድጋፍና በጎ መንፈስ ቶሎ ወደ ፖለቲካ አቅምነት ካልቀየረው አብይ በእኔ ግምት እንኳን በአጠቃላይ ኢትዮጵያ ቀርቶ ኦዲ ድስትና ኦሮሚያ ውስጥ ራሱ ያለውን ተቀባይነትና ድጋፍ ሊያጣ ይችላል። እና አንዱ አስቸኳይና በስልት መስራት አለበት ብዬ የማስበው አንድ ተጨባጭ ለውጥ የሚያመጣልን ከሆነ ለዛ ከሆነ ወደ ስልጣን የመጣው ይሄንን የፖለቲካ ድጋፍ

ወደ ፖለቲካ አቅምነት የመቀየር ሀላፊነት ነው መልካም በርከት ያሉ ጉዳዮች ናቸው የተነሱት ሄኖክ ወደ አንተ ልመለስ በቀጥታ የጥበቃ ቁልል ብለው ብዙ ተስፋ ማድረግ ማድረግና በንግግራቸው የተነቃቃ ምናልባትም ሊሆን ከሚችለው በላይ የመጠበቅ ስሜት በአንድ በኩል ያ ፈተና እንደሆነ የሚታወቅ ነው ምናልባትም ምንም ቢሰሩ ላያረኩ የሚችሉት ክፍል ይኖር ይሆን

ምንም ቢሰሩ ወዲያው የሚቀበላቸው መኖሩን እጠራጠራለሁ። ምን ይታይሃል? በእርግጥ ምክንያታዊ የሆነ ጥበቃ እንዲሁም የግድ የሆኑ ሊመለሱ የሚገቡ ጥያቄዎች ልክ ነው አሉላ። እሱ ትልቅ ትኩረት ሊሰጠው የሚገባ ነገር ነው። ጠቅላይ ሚኒስትር አብይ ሊያደርጉ የሚችሏቸው ነገሮች ምንድን ናቸው? በአጭር ጊዜ እና በረዥም ጊዜ ማድረግ ያለባቸው ምንድን ናቸው? ባያደርጉ ምን ይመጣል የሚለውን ነገር ማሰብ በጣም ያስፈልጋል። ምንም ቢያደርጉ የሚያስከፉት ወገን አለ ወይ? ምንም ጥያቄ የለም።

ኢትዮጵያ ውስጥ ካለው በጣም የተለያየ የፖለቲካ ፍላጎት፣ የኢኮኖሚ ፍላጎት አንጻር በተለይ ደግሞ ላለፉት አምስት ዓመታት ከነበረው የፖለቲካዊ ሁኔታ አንጻር በጣም ትልቅ የሀሳብ ልዩነት መከፋፈል አለ እና

እነዛን አስታርቀው ሁሉንም የሚያስደስት ነገር ያደርጋሉ ማለት አይቻልም። ያን ማድረግም የለባቸውም። መሞከርም ያለባቸው አይመስለኝ። ቢያንስ ሁሉንም ሰው የማያስከፋ ነገር ለማድረግ ከቻሉ በጣም ጥሩ። በቅርብ ጊዜ ውስጥ ለምሳሌ እንግዲህ ሁሉም ሰው ተደጋጋሚ የሚያነሳው የአስቸኳይ ጊዜ አዋጁን ማንሳት ነው። ከሳቸው የሚጠበቀው ነገር ምንድን ነው? ምክንያታቸው ለምንድን ነው ያልተናገሩት? እሱን እንዴት ነው የሚመለከቱት? የአስቸኳይ ጊዜ አዋጁን ቢያንስ እንደማይፈልጉት ጠቋሚ ነገሮች አሉ። ድምጽ ሲሰጡበት

ያገኙም የህወሓት ደጋፊዎችም በከፍተኛ ደረጃ ሲተቹዋቸው ነበር። አዋጁን ይደግፉታል ማለት አይቻልም፣ ይቃወሙታል ማለት ይቻላል። እንደውም ግን ምንም ማድረግ አለመቻላቸው አሁንም የተለመደውን ጥርጣሬ የሚያጠናክረው ይሆናል። ይሄ ሰውዬ አሁንም ስልጣን የለውም ወደሚል ድምዳሜ ሊያስኬድ ይችላል። አሁንም በሂደት ላይ ናቸው። አሁንም ከብዙ አቅጣጫ የተወጠረ ሁኔታ ውስጥ ነው ያሉት። ደግፎ ወደዚህ ያመጣቸው ፓርቲ አለ።

ከዛ የህዝብ ተቃውሞ አለ። እንደገና ፓርቲው ውስጥ ራሱ የተለያዩ ፍላጎቶች አሉ፣ ኢህአዴግ ውስጥ እነሱን ለማስታረቅ ይሞክራሉ። ስለዚህ ቅድም መስፍን ያለው ነገር ነበረ፣ አቶ መለስ ዜናዊ አይነት ስልጣን እንዲኖራቸው አልፈልግም። ጠቅላይ ሚኒስትር አብይ ያለው ትክክል ነው። እንደዛ አይነት ሁሉንም ነገር የሚቆጣጠር ጠቅላይ ሚኒስትር ያለበት ሀገር ትክክል አይደለም፣ ለአምባገነናዊነት በር የሚከፍት ነው

ግን አለው ህግ በህገ መንግስቱ እንኳን በተቀመጠው ወይም ከዛም በአነስ ለውጥ ሊያመጡ የሚችሉበት ሁኔታ እንዲፈጠር፣ ለምሳሌ የአስቸኳይ ጊዜ አዋጁ ቢነሳ ማንሳት የሚችሉበት፣ ሰዎችን የገደሉ ሰዎች ተጠያቂ እንዲሆኑ የሚያደረጉበት፣ የህግ የበላይነት እንዲመጣ ለማድረግ የሚጠቁሙ ነገሮች፣ እነሱን ማድረግ እንኳን የሚያስችል ስልጣን ካላቸው እኔ በጣም ትልቅ ነገር ነው የሚመስለኝ።

አሉላን ለዝግጅቱ እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ፣ ማርክ ግሪን እና የብሪታንያ የዓለም አቀፍ ልማት ሚኒስትር ፔኒ ሞርዶ

በግጭት መሀል ተስፋን መፍጠር የተሰኘ በአይነቱ የመጀመሪያ የሆነ ግዙፍ የሰብአዊ እርዳታ ትልም ይፋ አድርገዋል። ይህ አዲስ ትልም በዓለም ዙሪያ ያሉ ሀሳብ አፍላቂዎች በግጭቶች ምክንያት ለሰብአዊ ቀውሶች የተዳረጉ ለጉዳት የተጋለጡና አዳጋች በሆኑ አካባቢዎች የሚገኙ ሰዎችን ለመድረስ የሚያስችሉ ሀሳቦችን እንዲያፈልቁ የሚያበረታታ ነው በማለት የዛሬው ርዕሰ አንቀጽ ጽሁፉን ይጀምራል።

እነዚህ ሁለት አጋር ተቋሞች በጋራ ሆነው ሰብአዊ እርዳታ ስራዎችን ለማቀላጠፍ አዲስ ፈላቂ መንገዶችን ለሚያቀርቡ ድጋፍ የሚሆን ለቀጣዮቹ አምስት ዓመታት 15 ሚሊዮን ዶላር መድበዋል። የመጀመሪያው የአዲስ መንገድ አፍላቂዎች ጥሪ ባለፈው እንደ ኤሮፓውያን የካቲት ወር አጋማሽ ላይ ቀርበዋል።

የግሉ ዘርፍ በግጭቶች ምክንያት ለተጎዱ ሰዎች ንጹህ የመጠጥ ውሃና የንጽህና አቅርቦት፣ ህይወት አድን መረጃ፣ የጤናና የኃይል አቅርቦት እንዲሁም አገልግሎት እንዲያደርሱ አሊያም እዚያው ባሉበት አካባቢ እንዲያፈልቁ የሚጋብዝ መሆኑን ነው ርዕሰ አንቀጹ ያስረዳው። ይህ ታላቁ ሰብአዊ ፈተና የተባለው ትልም መንግስትና የግሉ ዘርፍ ከተጠቂው ማህበረሰብ ጎን ሆነው አብረው በመስራት

ባለም ዙሪያ ያለውን ከምንጊዜውም የገዘፈ ሰብአዊ ስቃይ ለመቅረፍ ጥረት እንዲያደርጉ ለማገዝ ብዙ መንግስታትን የሚያሳትፍ የአጋርነት እንቅስቃሴ መሆኑን ርዕሰ አንቀጹ አስረድቷል። በአሁኑ ጊዜ ባለም ዙሪያ በ25 ሀገሮች ቁጥሩ ወደ 136 ሚሊዮን የሚጠጋ ህዝብ ሰብአዊ እርዳታ ጠባቂ ነው። ለተረጂው ከሚመደበው ገንዘብ ውስጥ ለአዲስ ሀሳብና ስራ ፈጠራ የሚውለው

ከዚያ ውስጥ አንድ ከመቶ የማይሞላ መሆኑን እርሳንቀሱ አክሎ ገልጿል። የዩናይትድ ስቴትስና የብሪታንያ መንግስታዊ የረድኤት ድርጅቶች የነደፉት አዲስ እቅድ በ250 ዶላር ወጪ ከ10 እስከ 15 የሚሆኑ ውጥን ፕሮጂዎችን ይደግፋል ተብሎ ይጠበቃል። የአዲስ ፈጠራ ሀሳቦቻቸው ይሁንታ ላገኙላቸው ከሁለት እስከ አራት ለሚደርሱ ፕሮጂዎች ደግሞ አጣርተው ለማቅረብ

ለሙከራና ለመተግበሪያ ድጋፍ የሚሆናቸው አንድ ሚሊዮን ዶላር ይመደባል። ዩኤስአይዲና አጋሮቹ ለታላላቅ ትልሞች ድጋፍ ሲሰጡ ይህ አስረኛ ጊዜ መሆኑ ነው። እስካሁን በሰባ ሀገሮች ለ450 የአዲስ የሥራ ሀሳብ አፍላቂዎች ከግማሽ ቢሊዮን ዶላር በላይ የሚገመት የገንዘብና የቴክኒክ ድጋፍ ማድረጋቸውን እርሳ አንቀጹ አክሎ አመልክቷል። ዩናይትድ ስቴትስ ከብሪታንያና

ከሌሎችም ዓለም አቀፍ አጋሮቿ እንዲሁም በዓለም ዙሪያ ካሉ የአዲስ ሐሳብ አፍላቂዎች ጋር ሆና በግጭቶች ምክንያት በተፈጠሩ ሰብአዊ ቀብሶች የተጎዱ ሰዎችን ሕይወት ለማዳን በመስራቷ ኩራት ይሰማታል በማለት የዛሬው ርዕሰ አንቀጽ ጽሑፉን ያጠቃልላል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ እኔ አዳኝ ፍስሀዬና ሰለሞን ክፍሌለን። ፕሮግራሙን በመራችሁ በብርሃን ኃይሉ በዋና አዘጋጅ ትዝታ በላቸውና ሌሎች ባልደረቦቻችን ስም በዚሁ እንሰናበታለን። ነጋር ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራማችን ጋር እንገናኛለን። ሰላም ደናደሩ አሁን በተጀመረው ሙዚቃ እንሰናበታችሁ።